ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ በ19 በ22ና በ25 ሜትር ባንድ አጭር ሞገድ፣ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 15 2009 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምን አመሻችኋል? አስተናጋጆቻችሁ ሰለሞን ክፍሌና ቆንጅት ታየ ነን። በኢትዮጵያ ከተከሰተው ድርቅ በተለይ በሁለቱ ክልሎች በኦሮሚያና በሶማሊያ የደረሰው ወደ አስከፊ ረሃብ ሊሻገር እንደሚችል የረድኤት ድርጅቶች እያስጠነቀቁ ነው። ልጀል ነበረ አሁን ነጋዴዎችም ባለፈው መንግስት ምንትነ ቦታው ትን አመታቻሉ ብሎ ነጋዴዎች እና ለዚህ የተለያየ ኮታም ሰጥተዋል አሉ። ግን እስከዚህ የተጨመረ ዋጋ የለምማ። ያ ከሱ ከብቶች ናቸው የምገዙት ድሮ አንድ ላም ድሮ ወደ ወደ አኗስ ሺ የወራም ኮሩ ትንሽ ዋጋው ስለሚጨምር አሁን አራት መቶ ብር አራት መቶ ብር ብሎ የሚሸጣለ። በቦረና ዞን ዱብሉቅ ወረዳ አርብቶ አደር የሆኑት አቶ ጉዮ ሀለኬን ድምፅ ነው የሰማ ነው የችግሩን ግዝፈት ሲያስረዱ ነው። ዝርዝሩ በአብይ ርዕስ ይቀርባል። የምስራቅ አፍሪካ የምግብ ዋጋ የአፍሪካ የሰብአዊ መብቶች ይዞታና የዩናይትድ ስቴትስ ኢሚግሬሽን ላይ ያተኮሩ ዘገባዎች አሉ። በሁለተኛው አጋማሽ ዲሞክራሲ በተግባር አሜሪካና ሕዝቧ እንዲሁም ሴቶችና ቤተሰብ ይቀርባሉ። አሁን የምሽቱን የዓለም ዜናዎች እናቀርባለን። በዚህ ዓመት በከፍተኛ ድርቅ የተጠቃችውና ለሁለት አስርት ዓመታት በዘለቀ ጦርነት ላይ የቆየችው ሶማሊያ አዲስ የፖለቲካ ምዕራፍ ጀምራለች። ፋርማጆ በሚል የቅጽል ስም የሚታወቁት አዲሱ የሀገሪቱ ፕሬዚደንት ሙሐመድ አብዱላሂ በዛሬው ዕለት ቃለ መሐላ ፈጽመው በትረ ስልጣኑን ተረክበዋል። የቪኦኤ ሶማሊኛው ዝግጅት ክፍል ያጠናቀረውን ዘገባ ሄኖክ ሰማእግዜር ያቀርባል። ፕሬዚዳንት አብዱላሂ ፈርማጆ በሶማሊያ ሰላም ለማስፈን የተያዙ ጥረቶችን ለማሳካት ዜጎቻቸው እንዲያግዟቸው በመጠየቅ ነው ሀገሪቱን መምራት የጀመሩት። በሚቀጥሉት አራት ዓመታት ሀገሪቱን ለማረጋጋት ሰላም ለማስፈንና በአሁኑ ወቅት በርካታ ዜጎችን ለተረጅነት ያጋለጠው ድርቅ ያስከተለውን ረሃብ ለመቋቋም ህዝቡ፣ መንግስቱና አጋሮቹ አብረው እንዲሰሩ ጠይቀዋል። ወሓን ሲቶሰ inay igala የሶማሊያን አብይ ፈተናዎች አብረን እንድንወጣ እባካችሁ እርዱኝ ደህንነታችንን ማስጠበቅ ድርቅን መዋጋትና የህግ በላይነትን ማስከበር አለብን የፍትህ ስርዓቱን ማሻሻል በስራ ላይ መዋልና እርስ በርስ ይቅር የምንባባልበት የጋራ መግባባትን ያሰፈኑ አራት የሥልጣን ዓመታት ከእናንተ ጋር በመተባበር ለማሳካት እንሰራለን። በዛሬ ዕለት በሞቃዲሾ አየር ማረፊያ የተካሄደው የቃለ መሐላ ሥነ ሥርዓት ላይ ሦስት የአካባቢው መሪዎችና የ120 ሀገሮች ወኪሎች ተገኝተዋል። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ የኬንያው እህሩ ኬንያታና የጅቡቲው እስማኤል ኦመር ጊሌ ለሶማሊያ ሰላም መረጋጋትና የምጣኔ ሀብት ብልጽግና አጋር እንደሚሆኑ ተናግረዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባሰሙት ንግግር ኢትዮጵያ ከአዲሱ የሶማሊያ ፕሬዚዳንትና አስተዳደር ጋር አብራ ለመስራት ያላትን ፍላጎት ገልጠዋል። በሶማሊያ የምናደርገው ድጋፍ መሰረቱ በጋራ መከባበርና በጋራ ጥቅም ላይ የተመሰረተ ነው። ለአካባቢው ሰላምና መረጋጋት አስተዋጽኦ የምታበረክት ሶማሊያን በምጣኔ ሀብትም የበለጸገች ጎረቤት መመልከት ተስፋችን ነው። ለአካባቢውም በጎ ሚና የምትጫወት አገር ለማየት እንሻለን። በሶማሊያ ጠንካራ ማዕከላዊ አስተዳደር ለመፍጠር ሰራዊቱንና የጸጥታ ኃይሎችን በማደራጀት የህግ የበላይነትን በማስፈንና የምጣኔ ሀብት መነቃቃት በመፍጠር ተግተው እንደሚሰሩ አዲሱ የሶማሊያ ፕሬዚዳንት ፈርማጆ ተናግረዋል። የቀድሞ የኢትዮጵያ የገቢዎችና ጉምሩክ ባለስልጣን ስራ አስኪያጅ አቶ መላኩ ፋንታን ጨምሮ ሌሎች ከፍተኛ ኃላፊዎችና ታዋቂ ነጋዴዎች አቃቤ ህግ የመሰረተባቸውን ክስ እንዲከላከሉ የፌዴራሉ ከፍተኛ ፍርድ ቤት በይኗል። ፍርድ ቤቱ አንዲት ተከሳሽን ከወንጀሉ ነጻ ሲል አሰናብቷል። መለስካቸው አምሀ ዝርዝሩ ልኳል። የፌዴራል አቃቤ ህግ ከሶስት ዓመታት በፊት በከባድ የሙስና ወንጀል ክስ በመሰረተባቸው አቶ መላኩ ፈንታ፣ አቶ ገብረ ዋህድ ወለ ጊዮርጊስ፣ አቶ አሞኝ የታገለ፣ አቶ ተመስገን ጉላል፣ አቶ እሸቱ ግረፍ፣ አቶ ያለው ቡላ በተባሉ የባለሥልጣኑ ከፍተኛ ኃላፊዎችና በታዋቂ ነጋዴዎች አቶ ነጋ ገብረ እግዚአብሔር፣ አቶ ከተማ ከበደ፣ አቶ ጌቱ ገለቴ እንዲሁም አቶ ገብረ ስላሴ ገብረ የቀረበባቸውን ክስ እንዲከላከሉ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 15ኛው ወንጀል ችሎት በየነባቸው። ፍርድ ቤቱ የካቲት 13 ቀን በሰጠው በዚህ ብይን በኦሮሚያ ክልል ምስራቅ ሸዋ ዞን የአዳሚ ቱሉ ነዋሪ የሆኑት የ59 ዓመቷ ወይዘሮ ሽቱ ነጋሽ በተከሰሱበት የሙስና ወንጀል መከላከል ሳያስፈልጋቸው በነፃ እንዲሰናበቱ አዟል። አቃቢ ህግ በወይዘሮ ሽቱ ነጋሽ ላይ ከሙስና ጋር የተያያዙ በዝርዝር የወንጀል ድርጊቶች ክስ ይመስረትባቸው እንጂ እንደ ክሱ የሚያስረዱለት ምስክሮችም ሆኑ የሰነድ ማስረጃ አቅርቦ ድርጊቱን ሊያረጋግጥ አልቻለም ሲል ፍርድ ቤቱ ተከሳሽን በነጻ አሰናብቷቸዋል። ይሁንና ወይዘሮ ሽቱ በተጠረጠሩበት ወንጀል ከሶስት ዓመት በላይ በማረሚያ ቤት ለመቆየት ተገድደዋል። ፍርድ ቤቱ ይህንን ብይን ለመስጠት ለአያሌ ወራት ሲያራዝመው መቆየቱን በተመለከተና በብይኑ ላይም ያላቸውን አስተያየት እንዲሰጡኝ ከተከሳሽ ጠበቆች አንዱን አቶ አበበ አሳመረን ጠይቄያቸው ነበረ። አቶ አበበ ብይኑ ገና በእጃቸው እንዳልገባ አስረድተው በአሁኑ ጊዜ አስተያየት ለመስጠት እንደሚቆጠቡ ገልጸውልኛል። የፌዴራል አቃቢ ሕግ በእነ አቶ መላኩ ላይ የሙስና ወንጀል ክስ የመሰረተው በጥቅምት ወር 2006 ዓ.ም እንደሆነ ይታወሳል። እንዲከላከሉ ከተበየነባቸው መካከል ባለ ሀብቱ አቶ ጌቱ ገለቴ ጉዳያቸው የሚታየው በሌሉበት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አንድ አንጋፋ የሰብአዊ መብት ተሟጋች ድርጅት በዓለም ደረጃ የሚሰማው መርዛማና ከፋፋይ ልፈፋ እንዲሁም ሰዎች ለሚፈጸሙ የጭካኔ ተግባሮች የሚያሳዩት ቸልተኝነት ሊያስከትሉ ስለሚችሉት አደጋ ያስጠነቅቃል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት ስለ አፍሪቃ ባወጣው ዘገባ ደግሞ አፍሪካ ውስጥ በሚካሄዱ ግጭቶች፣ በፍጹማዊ አገዛዝ መበራከትና በፖለቲካዊ ውጥረት ምክንያት የሰብአዊ መብት ይዞታ አደጋ ላይ መውደቁን አስገንዝቧል። በዚህም ላይ ወደኋላ ዘገባ ይኖረናል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ደቡብ አፍሪቃ ከዓለም አቀፉ የወንጀል ፍርድ ቤት አባልነቷ እንድትወጣ መንግስቱ ያለውን እቅድ አንድ የሀገሪቱ ፍርድ ቤት ዛሬ ውድቅ አደረገው። ፍርድ ቤቱ ለውሳኔው የሰጠው ምክንያት መንግስት እቅዱን ከማቅረቡ በፊት ፓርላማውን አለማማከሩ ህገ መንግስታዊ ተግባር አይደለም የሚል ነው። የደቡብ አፍሪካ መንግስት ይህንኑ ከአይሲሲ ለመውጣት አቅጃለሁ የሚለውን ማሳሰቢያም እንዲሰርዝ ፍርድ ቤቱ ጠይቋል። ደቡብ አፍሪቃ ከዓለም አቀፉ የወንጀል ፍርድ ቤት አባልነቷ ለመውጣት እቅድ እንዳላት ለመጀመሪያ ጊዜ ያስታወቀችው በጦር ወንጀል ክስ በፍርድ ቤቱ የሚታደኑት የሱዳኑ ፕሬዝደንት ኦመር አልበሽር እንደ ኤሮፓውያን አቆጣጠር በ2015 ዓ ም ፕሪቶሪያን በጎበኙበት ወቅት እንደነበረ ይታወሳል። የአይሲሲ ፈራሚ ሀገሮች በስምምነታቸው መሰረት ፍርድ ቤቱን ተወክለው ለተፈላጊ ወንጀለኞች የእስር ማዘዣ የመስጠት ሕጋዊ ግዴታ አለባቸው። በመጨረሻም የማሌዥያ ፖሊስ ከኪም ጆንግ ናም ግድያ ጋር በተያያዘ ከሶስት ተጠርጣሪዎች አንደኛው የሰሜን ኮሪያ ዲፕሎማት መሆኑን ደርሶበታል። ዛሬ ለጥያቄ እንደሚፈለጉም አስታውቋል። ባለፈው ሳምንት ተገድሎ የተገኘው ኪም ጆንግ ናም በአንድ ወገን የወቅቱ የሰሜን ኮሪያ መሪ የኪም ጆንግ ኡን ታላቅ ወንድም ነው። የማሌዥያ ፖሊስ አዛዥ ሀሊድ አቡበከር ዛሬ በሰጡት ጋዜጣዊ መግለጫ በግድያው አዲስ ከሚጠረጠሩ መካከል ኳላላምፑር በሚገኘው የሰሜን ኮሪያ ኤምባሲ ሁለተኛው ጸሐፊ ሄዮን ኳንግ ሶንግ ይገኙበታል ብለዋል። ለሰዓቱ ያለን ዜና ይሆነው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ የካቲት 15 2009 ዓ.ም ምሽት ፕሮግራም ነው። ሊቪንግ ኮንስቲቱሽን ይሉታል። የሚተነፍስ ያልሆነ ህገ መንግስት የሀገር የሚመካበትን በዛ ነው፣ እና የህጉን መሰረት ዋገሩን ሲጥሉ፣ ይኸው እስካሁን ድረስ ከሞላ ጎደል በዛ ማዕቀፍ ስር ይሄ ህብረተሰብ የሚንቀሳቀስ ምንድን ነው መርሳት የለብን። ያችኛው አሜሪካ ሰባት ሰማንያ ዘጠኝ ህገ መንግስት ይዛ የተወለደችዋል። ይህ ህገ መንግስት ሲቀረጽ ሴቶችን ያቀፋ አልነበረም። አንደኛ ነጭ መሆን አለበት፣ ሁለተኛ፣ ሶስተኛ አሁን ሶስተኛ ያሉትንም እንሰማለን። ዶክተር ብሩክ ሀይሉ በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ቀደም ሲል የሰማ ናቸው። በመንግስት አስተዳደር የስልጣን ክፍፍል ቁጥጥርና ሚዛን ተከታታይ ውይይት ከተናገሩት የወሰድ ነው ነው ። ውይይቱ በሁለተኛው አጋማሽ ይቀርባል። አሁን የዕለቱ አብይ ርዕስ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ አብይ ርዕስ በኢትዮጵያ በአምስት ክልሎች ከተከሰተው ድርቅ በተለይ በሁለቱ ክልሎች በኦሮሚያና በሶማሊያ አስከፊ ረሃብ ሊደርስ እንደሚችል የረድኤት ድርጅቶች እያስጠነቀቁ ነው። በአሁኑ ሰዓት ድርቁ ከብቶች እየጨረሰ ነው ከተባለበት አካባቢዎች አንዱ በሆነው በቦረና አርብቶ አደሮች ከብቶቻቸው እያለቁ መሆኑን ገልጸዋል። የተረፉትን ገበያ ሲያወጧቸው ከአስር ሺህ ብር በላይ ይሸጡ የነበሩት ከብቶች ከአራት መቶ ብር ያነሰ እየተገመቱባቸው መሆኑን ይናገራሉ። መንግስት ከለጋሾች አስቸኳይ እርዳታ ጠይቋል። ጽዮን ግርማ ዝርዝሩን ይዛለች። የኢትዮጵያ መንግስት ከዓለም አቀፍ ለጋሾች ጋር በመሆን ከአንድ ወር በፊት በኢትዮጵያ በድርቅ ምክንያት ለተጎዱት የአስቸኳይ ጊዜ የምግብ እርዳታ የሚሆን የገንዘብ ድጋፍ ሲጠይቅ የተረጆች ቁጥር አምስት ነጥብ ስድስት ሚሊዮን ህዝብ ነበር። ይህ ቁጥር በጥቂት ሳምንታት ውስጥ በአንድ መቶ ሺህ ጨምሮ አምስት ነጥብ ሰባት ሆኗል። በተባበሩት መንግስታት ድርጅት ጽሕፈት ቤት ዩኤን ኦቻ የድረገጽ መረጃ መሰረት የመጀመሪያው የእርዳታ ጥሪ ይፋ ሲደረግ ድርቆ የተከሰተው በኦሮሚያ ክልል 36 በመቶ፣ በሶማሌ ክልል 29 በመቶ፣ በአማራ 11 በመቶ፣ በደቡብ 8 በመቶ፣ በአፋር ደግሞ 7ት በመቶ ነበር። የድርቅ አደጋው የግጦሽ መሬትን ወደ ባዶ መሬትነት ለውጦት የነበረ በመሆኑ የከብቶች በየቦታው መሞት የመጀመሪያው የድርቅ አደጋው ያስከተለው ጉዳት ነበር። ከአንድ ወር በፊትም የአሜሪካ ድምፅ ያነጋገራቸው የቦረና ዞን የዱብሉቅ ወረዳ ነዋሪዎች ከብቶቻቸው እያለቁባቸው በመሆኑ ቀሪዎቹን በአስቸኳይ ገበያ አግኝተው ካልሸጧቸው ከፊታቸው የተደቀነው አደጋ እጅግ ከባድ መሆኑን ተናግረው ነበር። ዛሬስ ብለን በወቅቱ ያነጋገርናቸውን አቶ ጉዩ ሃለኬን ጠይቀናቸዋል። ከብቶች አሁንም በመላው ቦረና መሞት መቀጠላቸውን ገልጸው በሕይወት የተረፉትም እየከሱ ገበያቸው እየወደቀ እንደሆነ ይናገራሉ። ልጀን ነበረ። አሁን ነጋዴዎችም ባለፈው መንግስት ምትነ ቦታው እንትን ያመቻቻሉ ብሎ ለነጋዴዎች እና ለዚህ የተለያየ ኮታም ሰጥተዋል አሉም ግን እስከዚህ የተጨመረ ዋጋ የለምማ። ያ ከሱስ ከብቶች ናቸው የምገዙት። አንድ ላም ድሮ ወደ አስር ሺ ወፍራም ከሆኑ ትንሽ ዋጋው ስለሚጨምር አሁን አራት መቶ ብር ሁሉ የሚሸጥ አለ። ትንሽ ደም ካለው እና በቃ ከሁለት ሺህ በላይ የሚበልጥ የለም። ድርቁ እስካሁን የሰዎችን ህይወት በአካባቢያቸው እንዳልቀጠፈ ጥቂት የምግብ እርዳታ እየተለገሳቸው መሆኑን ገልጸው ነገር ግን ከብቶቻቸውን መመገብ እንዳልቻሉና የመጠጥ ውሃ ከፍተኛ ችግር እንዳለባቸው ተናግረዋል። ለቦረና ህዝብ ከብቱ ህይወቱ ነው። አሁን እርሱ እያለቀበት ነውም ብለዋል። የኢትዮጵያ መንግስትም ሆነ የተባበሩት መንግስታት ድርጅት ባወጡት ሪፖርት በኦሮሚያና በሶማሌ ክልል የደረሰው ችግር አስከፊ እንደሆነ ተገልጿል። ሌላው በዚሁ በዱብሉቅ አካባቢ ነዋሪ እንደሆነ የተናገሩት አቶ ፍቃዱ ጀልዴታ ድርቁ እያጠቃ ያለው በአጠቃላይ የቦረና ዞንን እንደሆነ ይናገራሉ። እኔ የምዞርበት አካባቢ በተለይ ከዱብሉቅ አካባቢ ባለው በዱብሉቅ ወረዳ ውስጥ ነው ቤተሰቦች የሚያሉ ትግተል ህዝብ ወረዳ ውስጥ ነው። በዚህ አካባቢ ያለው ሁኔታ በጣም አስጊ ነው። ወረዳ ውስጥ ያሉ ቤተሰቦቻችን ወንድሞቻችን ቶቻችን አሉ። ደግሞ ደግሞ ያለውን ኢንፎርሜሽን ይቀባበላል፣ ይሰማል። ከዚያ ሁሉ ይሰማል። ያለው ችግር የተባባሰ ነው፣ የተባባሰ ነው። ሁሉም ይሰማል። ምን ቦረና የአካባቢን ኢንፎርሜሽን ይጠይቃል ሁሉም ሰባ ነው። አቶ ፈቃዱ በርብርብ አስቸኳይ እርዳታ ካልተሰጠ የረሀብ አደጋው ሰዎችን ሊጨርስ ይችላልም ይላሉ። ሰዎች ላይ ችግር አስከትሏል። እሷል ቶደር አሁን ከብቱን ለመሸጥ ያለው እድል በጣም አማራጭ በጣም የመነመነ ነው። ምክንያቱም ከብት ላይ ያለው ገበያም ደካማ ነው። ደግሞ ከብቱ ራሱ በጣም ከስቷል። አንዳንዱ ውስኑ ተነስተነ ከብቱ ነው ያለው ያለው ሁሉ ከስቶበታል። አንዳንዱ ደግሞ የተወሰነ ሻላ ላይ ይኖረዋል። እነዚያ አንዳንዱ ለሽቶ በዛ ሊያገግም ይችላል። ካሁን በኋላ ያለው ሁኔታ በጣም ያሳስባል። በተለይ ያሉት የህብረተሰብ ክፍሎች መንግስትም፣ የተለያዩ የእርዳታ ድርጅቶችም ህዝቡን በቅርበት የተከታተሉ ገዛ ካላደረጉ ያለው ድርቅ ሁኔታ ለከፍቱ ይቀርጽ አልፎ ለሰው ራሱ በጣም የሚያሰጋ ነው። የተባበሩት መንግስታት ድርጅት ጽህፈት ቤት ዩኤን ኦቻ በድረገጹ ላይ ባሰፈረው መረጃ ከአንድ ዓመት በኋላ በድጋሚ በኢትዮጵያ ያገረሸውን ድርቅ ለመቋቋም ከአስቸኳይ ጊዜ በጀቱ 185 ሚሊዮን ዶላር አውጥቶ ስራ ጀምሯል። ድርቁ ባለፉት አስርት ዓመታት ከታዩት የከፋ በመሆኑ አሳሳቢ እንደሆነ የገለጸው ድርጅቱ ህዝቡን ከረሃብ ለመታደግ የሚያስችለውን ስራ ለማከናወን አንድ ቢሊዮን ዶላር የሚጠቃ ገንዘብ ያስፈልጋል ብሏል። አርብቶ አደሮቹ እንደሚሉት በአጭር ጊዜ ውስጥ ዝናብ መዝነብ ካልተቻለ ምንም ተስፋ የለንም፣ ተስፋችን ፈጣሪ ብቻ ነው ብለዋል። የምሽቱን አብይ ርዕስ ነበር ያደመጥነው። ቀጣዩ የመጽሔት ክፍለ ጊዜ ዘገባን በክፍለ አህጉሩ ድርቅ ይዞታ ላይ ያተኮረ ነው። በምስራቅ አፍሪቃ ድርቅ ሰብል ከመሰብሰቡ በፊት እንዲጠወልግ በማድረጉ ዋና የሚባሉት ምግቦች ዋጋ አሻቅቧል። የተባበሩት መንግሥታት የምግብና የእርሻ ድርጅት ፋኦ በሁኔታው ሁለቱም ማለት ቤተሰቦችና አርብቶ አደሮች እየተሰቃዩ ነው ብሏል። ጆ ዲካፑዋ ዘግቧል። ሶሎሞን ክፍሌ ያቀርበዋል። በፋኦ ማለትም በተባበሩት መንግሥታት የምግብና እርሻ ድርጅት ሪፖርት መሠረት በአብዛኞቹ የኢትዮጵያ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ዩጋንዳና ታንዛኒያ ግዛቶች ውስጥ የበቆሎ የማሽላና ሌሎች ሰብሎች ዋጋ በከፍተኛ ደረጃ ጨምሯል። በድርጅቱ ውስጥ አንጋፋው የኢኮኖሚ ባለሙያ ማሪዮ ዛፓኮስታ የዓለም መረጃዎችንና ቅድሚያ ማስጠንቀቂያዎችን ያስተባብራሉ። አሁን ከተከሰተው ቀውስ ጀርባ ያለው ዋነኛ ምክንያት ባለፈው ጥቅምትና ታህሳስ ወራት መካከል ደቡባዊውን ግዛት የመታው ድርቅ ነው። ይህን ዐይነቱ ክስተት በአብዛኛዎቹ የምሥራቅ አፍሪካ ሀገሮች የተለመደ ነው። በአንዳንዶቹ እንደ ደቡብ ሱዳንና ሶማሊያ ባሉ አገሮች ግን ቀውሱ በሌሎች እንደ ግጭቶችና ሁከቶች ባሉ ምክንያቶች ይበልጥ ተባብሶ ይታያል። የምግብ ዋጋ መናር በምግብ ዋስትና ላይ ከባድ ችግሮችን ሊያስከትል ይችላል ሲሉም የፋኦ ኢኮኖሚስትና የዓለም መረጃዎችና ቅድሚያ ማስጠንቀቂያ አስተባባሪው ማሪዮ ዛፓኮስታ ያስጠነቅቃሉ። ባለፉት 12 ወራት የምግብ ዋጋ በእጥፍ ጨምሯል። በመሆኑም የራሳቸውን ሰብል የማያመርቱ አብዛኛዎቹ ቤተሰቦች ምግብ የመግዛት አቅማቸው በጣም አነስተኛ ነው። በምስራቅ አፍሪካ አካባቢ ያለፈውን ዓመት የኤልኒኞ ጥፋት ተከትሎ የምግብ ዋስትና ተዳክሟል። በቂ ዝናብ ያለመጣሉም አዝመራው በከፍተኛ ደረጃ እንዲቀንስ አድርጓል ይላል ፋኦ፣ የተባበሩት መንግስታት የምግብና እርሻ ድርጅት። አርብቶ አደሮችን ከወሰድን ደግሞ የከብቶች ዋጋ ካለፈው ዓመት በአንድ ሦስተኛ ወርዷል። ይህም ማለት ይላሉ የድርጅቱ ባለስልጣን፣ ሰብል ለመግዛት በቂ ገንዘብ አይኑራቸውም። አሃዛዊ ምሳሌ ለመስጠት ካስፈለገ በሶማሊያ አንዳንድ ግዛቶች ባለፈው ዓመት አርብቶ አደር አንድ ፍየል ቢሸጥ ከ110 እስከ 120 ኪሎ ግራም በቆሎ ይገዛ ነበር። አሁን ያንኑ ፍየል ቢሸጥ መግዛት የሚችለው 30 ኪሎ ግራም በቆሎ ብቻ ነው። ስለዚህ ቤተሰቡን ለመመገብ ያለው አቅም ከ70 እስከ 80 በመቶ መቀነሱ ግልጥ ነው። አሁን በምስራቅ አፍሪካ ሀገሮች የተከሰተው የምግብ ዋጋ ንረት በቅርብ ጊዜ ውስጥ ላይሻሻል ይችል ይሆናል። ምክንያቱም አሁን ወቅቱ በዚያ አካባቢ ሞቃት ነው ይላሉ ማሪዮ ዛፓኮስታ። ዝናብ የሚባል ነገር ደግሞ ከመጋቢት መጨረሻና ሚያዝያ አጋማሽ በፊት ይጥላል ተብሎ አይጠበቅም። ስለዚህም የሐምሌና ነሐሴ አዝመራ ከቀድሞ በታች እንደሚሆን ይገመታል። ዛፓኮስታ እንደሚሉት በተለይ አንዳንዶቹ ሀገሮች በከፊል ለችግር የተጋለጡ ይሆናሉ። እንደ ሶማሊያ እና ደቡብ ሱዳን በመሳሰሉት አገሮች የረሃብ አደጋ ሊኖር እንደሚችል እናውቃለን። በእነዚህ ሁለት አገሮች ውስጥ የድርቁ ውጤት በግጭቶችና አለመረጋጋት ችግሮች ተባብሷል። በአሁኑ ወቅት በምስራቅ አፍሪካ ሀገሮች ዋጋ የጨመረው የበቆሎና ማሽላ ብቻ አይደለም። ዛሬ በኬንያ የባቄላ ዋጋ አንድ ዓመት በፊት ከነበረው በ በአርባ ከመቶ ጨምሯል በዩጋንዳ ዋና ከተማ በካምፓላ ደግሞ የባቄላና የካሳቫ ወይም የቦይና ዱቄት ዋጋ 25 በመቶ አድጓል ሦስተኛው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል አንድ አንጋፋ የሰብአዊ መብት ተሟጋች ድርጅት በዓለም ደረጃ የሚሰማው መርዛማና ከፋፋይ ልፈፋ እንዲሁም ሰዎች ለሚፈጸሙ የጭካኔ ተግባራት የሚያሳዩት ቸልተኝነት ሊያስከትሉ ስለሚችሉት አደጋ አስጠንቅቋል። አምነስቲ ኢንተርናሽናል ስለ አፍሪቃ ባወጣው ዘገባ ደግሞ አፍሪካ ውስጥ በሚካሄዱ ግጭቶች በፍጹማዊ አገዛዝ መበርከትና በፖለቲካዊ ውጥረት ምክንያት የሰብአዊ መብት አደጋ ላይ መውደቁን አስገንዝቧል። ሊሳ ሽላይን ከፓሪስ ጂል ክሬግ ደግሞ ከናይሮቢ ያስተላለፏቸውን ዘገባዎች አዳነች ፍስሀዬ ታቀርባለች። የአምነስቲ ኢንተርናሽናል ዘገባ የሚመለከተው ባለፈው ዓመት ኢትዮጵያን፣ ባንግላዴሽንና ሩሲያን በመሳሰሉት ሀገሮች ነጻ ፕረስን ለማፈን ከሚደረገው ጥረት አንስቶ ሶሪያን፣ የመንንና ሱዳንን በመሳሰሉት በሲቪሎች ላይ እስከሚፈጸመው አስከፊ ጥቃት ድረስ ይሄዳል። የአምነስቲ ኢንተርናሽናል ዋና ጸሐፊ ሳሊል ሸቲ እንደሚሉት የቱርክና የሃንግሪ እንዲሁም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን የመሳሰሉት መሪዎች ፍልሰተኞችን፣ ሙስሊሞችንና ሌሎች ቡድኖችን በሚመለከት የሚናገሩት ነገርም እንደዚሁ ሰዎችን የሚያዋርድና የሚያንቋሽሽ ነው ብለዋል። የአምነስቲ ኢንተርናሽናል ዋና ጸሐፊ ሳሊል ሸቲ ልፈፋው ባደገኛ አመለካከት ላይ የተመሰረተ ነው። አንዳንድ ሰዎች ከሌሎች ሰዎች ያነሱ ናቸው በሚል በጣም የሚያሳስበው ሌላው ነጥብ ደግሞ በሶሪያ የሚካሄደው ድብደባን፣ በሜዲትራኒያን ባህር ውስጥ የሚሰምጡ ፍልሰተኞችን ወይም ደግሞ በዳርፉር ሱዳን ኬሚካል መሳሪያ ተጠቅመዋል የሚለውን ወሬ አስመልክቶ ዓለም አቀፍ ማህበረሰብ የሚያሳየው ቸልተኝነት ነው ይላል አምነስቲ አምነስቲ ኢንተርናሽናል። አያይዘውም አፍሪቃ ውስጥ ስላለው የሰብአዊ መብት ሁኔታ ዘርዝሯል። የሰብአዊ መብት ድርጅት ዓመታዊ ዘገባውን በናይሮቢ ኬንያ ይፋ ባደረገበት ወቅት ሙቶኒ ዋንያኪ ከሚመለከቷቸው 11 የአፍሪካ ሀገሮች የሚከናወኑትን ተግባሮች እንደ ምሳሌ ጠቅሰዋል። ዋንያኪ በምስራቅ አፍሪካ በአፍሪካ ቀንድና በግሬት ሌክስ የአምነስቲ ኢንተርናሽናል ክልላዊ ስራ አስኪያጅ ናቸው። ለተቃውሞ ትዕግስት ያለመኖር ጉዳይ እየተባባሰ መሄዱ ግልጽ ነው። ይህን የሚክድ ሰው የለም። በብሩንዲ፣ በኤርትራ፣ በኢትዮጵያ ደግሞ የአስቸኳይ ጊዜ አዋጅ በማወጅ ኬንያ ውስጥ በሰብአዊ መብት ተሟጓቾች ላይ የሚደረገው ኦፊሴላዊ ያልሆነ ጥቃት፣ በደቡብ ሱዳን የሚካሄደው የጅምላ እስራት፣ በሱዳንና በታንዜኒያም በማለት ዋኔኪ አስረድተዋል። አምነስቲ እንደሚለው አፍሪቃ ውስጥ አምባገነንነት እየበዛ ሄዷል። በተቃውሞ ላይ የሚደረገው ዘመቻ ከፍ ብሏል። የፖለቲካ ውጥረትና ጭቆና በርትቷል። በፍልሰተኞች ላይ የሚንጸባረቀው ጥላቻም የሰዎችን ሰብአዊ መብት አደጋ ላይ ይጥላል። አንዳንድ መሪዎች በስልጣን ላይ ለመቆየት የሚያደርጉት ጥረት ሊያስከትል የሚችል አደጋም እንደሚያሳስብ ወኔኪ ገልጸዋል። በማዕከላዊና በምስራቅ አፍሪቃ የአምነስቲ ኢንተርናሽናል ምክትል ክልላዊ ስራ አስኪያጅ ስቲቭ ኮክበርን ቡድናቸው ጥናት ባካሄደባቸው እያንዳንዳቸው ሀገሮች የታገዱ ተቃውሞዎች ነበሩ። የተቃውሞ ሰልፈኞች ታስረዋል። ስምንት ወይም ዘጠኝ የሚሆኑ ደግሞ ተገድለዋል ብለዋል። ስለሆነም በተቃውሞ ላይ የሚካሄደው ዘመቻ እየጨመረ መሄዱን ተገንዝበናል ይላሉ ኮክበርን። በክልሉ ግጭት እየተስፋፋ መሆኑን ሲገልጹ ደግሞ በሌክቻድ ቦኮ ሐራም በሚንቀሳቀስባቸው አካባቢዎች፣ በሳህል በማዕከላዊ አፍሪቃ ሪፑብሊክ በፊት ግጭቶች ባልነሩባቸው አካባቢዎችም ጭምር ግጭቶች እየታዩ መሆናቸውን ምክትል ስራ አስኪያጁ ጠቁመዋል። ደቡብ አፍሪቃ በሰብአዊ መብት ማክበር ረገድ የግንባር ቀደምትነት ሚና መጫወት ሲኖርባት በመጤዎች ላይ ጥላቻ እየተንጸባረቀባት መሆኑን አስገንዝበዋል። በዚህ ላይ የመሪነት ብቃት ለማሳየት አለመቻሏ ያሳስባል ብለዋል። ዋኔኪ አምነስቲ ኢንተርናሽናል በአህጉሪቱ የታዩ ስኬቶችም እንዳሉ ሳይጠቅስ አላለፈም። የቀድሞ የቻድ ፕሬዝደንትና የቀድሞ የኮንጎ ዲሞክራሲያዊ ሪፑብሊክ ምክትል ፕሬዝደንት በጦርነት ወንጀል እና በስብዕና ላይ ወንጀል በመፈጸም ተግባር ተከሰው ጥፋተኛ ሆነው ተገኝተዋል። የደቡብ አፍሪቃ መንግስት በዓለም አቀፍ የወንጀል ችሎት የሚፈለጉት የሱዳን ፕሬዝደንት አቻምና ወደ ሀገሪቱ በሄዱበት ወቅት በሰላም ወደ ሀገራቸው እንዲመለሱ በመፍቀዱ የሀገሪቱ ከፍተኛ ፍርድ ቤት ሊነቅፍ ችሏል። የኬንያ ከፍተኛ ፍርድ ቤት ደግሞ መንግስት ዳዳብ የስደተኞች ሰፈርን ለመዝጋት ያደረገውን ውሳኔ አስቆሟል። አድማጮች፣ የመጨረሻው የትንታኔ ርዕስ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዚህ ሳምንት ውስጥ የተከለሰ የጉዞ እገዳ ትዕዛዝ ያወጣሉ ተብሎ እየተጠበቀ ነው። በሌላ በኩል ግን የሀገር ውስጥ ደህንነት መስሪያ ቤት የመኖሪያ ሰነድ የሌላቸውን ሰዎች በኃይል እያያዙ ከሀገር ማስወጣትን የሚያሰፋና የኢሚግሬሽን መመሪያዎችን የሚያስጠብቅ አዲስ መመሪያ አውጥቷል። ሪፖርተራችን ጂስማን አኒ ያጠናቀረው ዘገባ አለ። ሰሎሞን አባተ ያቀርበዋል። ከዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት የወጣው አዲስ ማስታወሻ የኢሚግሬሽን ደንቦችን ለማስፈጸም ይበልጥ ጠንካራ የሆኑ እርምጃዎችን እንደሚወስድ የዋይት ሐውስ ቃል አቀባይ ሻውን ስፓይሰር ዛሬ ለጋዜጠኞች ተናግረዋል። የወሰን ጸጥታና የኢሚግሬሽን አፈጻጸም ማሻሻያ ትእዛዙን አስመልክቶ የወጣው ማስታወሻ የሀገር ውስጥ ደህንነት መስሪያ ቤቱ የአገሪቱን የደቡብ ድንበር ለማስጠበቅ ተጨማሪ ይፋ ያልሆነ ፍልሰትን ለመቆጣጠር ህጋዊ ባልሆነ መንገድ ወደ ሀገር የገቡ ሰዎችን በፈጣን ሁኔታ በተከታታይና ስብዕናን በተላበሰ መንገድ ለማስወጣት የሚወስዳቸውን እርምጃዎች ይዘረዝራል። የመመሪያው ማሻሻያ ማስታወሻ ያለ ህጋዊ ፈቃድ የሚኖሩ ሰዎችን ማስወጣቱን ማፋጠን የሚቻልበትን፣ በቅድሚያ እንዲወጡ የሚደረጉ ሰዎችን ቁጥር ማስፋት፣ የአካባቢ የህግ አስከባሪ አባላት የሚሰማሩበትን ሁኔታዎች በዝርዝር አስፍሯል። በተጨማሪም 15,000 የኢሚግሬሽንና የጉምሩክ ሠራተኞችን እንዲሁም የወሰን ቅኝትና ጥበቃ ጓዶችን የመቅጠር ሐሳብን አካቷል። ዋይት ሃውስ እንደሚለው ግቡ የጅምላ አፈሳና የማስወጣት ሥራ አይደለም። ከዋይት ሃውስና ከሀገር ውስጥ ደህንነት መስሪያ ቤት እየወጣ ያለው መልእክት በዚች አገር ውስጥ እየኖሩ በህዝቡ ሰላም ላይ አደጋን የደቀኑ ወይም ወንጀል የፈጸሙ በቅድሚያ ይሸኛሉ ነው። ይህ መከናወኑን ለማረጋገጥ በርትተን እንሰራለን። ይህ ዛሬ የወጣ ማስታወሻ በሕፃንነታቸው ወደ ዩናይትድ ስቴትስ የገቡ ሰዎችን ከማስወጣት የሚከላከለውን የቀደመ መርሃ ግብር አለመሰረዙ ተገልጿል። ያ መርሃ ግብር ለሰዎቹ ሕጋዊ የመኖሪያ ፍቃድ ባያጸናም መኖርና መሥራት እንዲችሉ ግን የሚፈቅድ ነው። ፕሬዚደንት ትራምፕ ቀደም ሲል አውጥተውት የነበረውንና በፍርድ ቤቶች የታገደውን ትእዛዛቸውን የሚቀይር አዲስ ትእዛዝ ለማውጣት እየተዘጋጁ ባሉበት ወቅት ነው የዛሬው የሀገር ውስጥ ደህንነት መሥሪያ ቤት ማስታወሻ የወጣው። ትራምፕ ያለፈውን ትእዛዛቸውን እንደማይሽሩ የዋይት ሃውሱ ቃል አቀባይ ሾን ስፓይሰር አመልክተዋል። እናሸንፋለን። ምክንያቱም ፕሬዚዳንቱ አገሪቱን ከአደጋ ለመጠበቅ ማድረግ የሚገባቸውን እንዲያደርጉ ስልጣን ተሰጥቷቸዋልና የሲያትል ፌዴራል ዳኛ ያገዱትን የሳን ፍራንሲስኮ የወረዳ ፌዴራል ይግባኝ ሰሚ ፍርድ ቤት እግዱን ያጸናበት የፕሬዚደንት ትራምፕ ያፈጻጸም ትዕዛዝ በአመዛኙ ሙስሊም ከሆኑ ሰባት አገሮች የሚነሱ መንገደኞችና ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ ለተወሰነ ጊዜ የሚያግድ ነው። ያ ትዕዛዝ በመላ ዩናይትድ ስቴትስ በሚገኙ አውሮፕላን ጣቢያዎች ላይ የበዙ የተቃውሞ ሰልፎችን ቀስቅሷል። አድማጮች፣ ከዋሽንግተን ዲሲ የሚተላለፈው የረቡዕ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። የምናስተናግዳችሁ ቆንጂት ታዬና ሰለሞን ክፍሌ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣለን። ሰላም፣ ቪኦኤ የዞትር አድማጫቸው ነኝ። የምትዘግቡት ተስማምቶኛል፣ ቀጥሉበት፣ ተመችቶኛል። አንድ ማንሳት የምፈልገው ነገር ቢኖር የኢትዮጵያ መንግስት አስቸኳይ ጊዜ አዋጁን በተመለከተ በአሜሪካም፣ በፈረንሳይም፣ በሌሎች የአውሮፓ ሀገሮችም የሚደረግ የተለመደ ነው በማለት በሀገር ውስጥ የመገናኛ አውታሮች ደጋግመው ያሰማል። ልዩነቱ ግን የሰማይና የምድር ያህል ነው። ያም የአሜሪካው ሆነ የአውሮፓው ይህን የቴሌቪዥን ጣቢያ አትመልከት ያንን የሬዲዮ ጣቢያ አትስማ፣ ያንን ጋዜጣ አታንብብ፣ ቃለ ምልልስን አትስጥ፣ የመንግስትንም ስም አንስተህ አትናገር፣ በአጠቃላይ እኛ የምንልህን ብቻ ስማ አይልም። አልፎ ተርፎም ሞባይልህን አይነጥህም፣ ኮምፒውተርህንም አይወስድብህም፣ ከሶስት ወንድሞች ጋር ስትሄድም አይደበድብህም። ታዲያ ይህ ሁሉ ልዩነት እያለ አንድ አይነት ነው በማለት ህዝብን ያደነቁራል። አመሰግናለሁ። ወዳጆች እንደምናላችሁ ደህና ናችሁ ወይ? ጽዮን እና በሰለሞን አማካኝነት ስለ ፍቅረኞች ቀን የተባለው የተጠየቁት ሰዎች ደጋግሞ ያነሱት ጉዳይ አለ። አብይ ጉዳይ ባህልና ቱሪዝም ሚኒስትር፣ በተዋረድ እስከ ታስ ድረስ ምን ይላሉ ስለዚህ ጉዳይ እያሉ አንስተዋል። ና እባካችሁ ይህን ይሄን መስሪያ ቤት ጠይቁ አብይ ጉዳይ ያደርጉና ረሱ እና ብርስ አርጋቸው ይዛቸው በባካቸው ጠይቁ። በተለይ እንማር ከተባለ ስለ አሜሪካኖች ከማሀይምነት ነጻ መሆን፣ ስለ ስራ ባህላቸው ከድህነት ራሳቸውን ስለ ማውጣታቸው፣ ይሄን ባህል የኢትዮጵያ ሕዝብ የራሱ ባህል የሚያደርግበትን መንገድ ቅድሚያ ሪሰት ይሻል ይሆናል የሚለውን ባህልና ቱሪዝም በመንግስት ከፍተኛ በጀት ተመድቦለት የተማረ ሰው ሀይል ተመድቦለት ምን እየሰራ ነው? ይህ አይነት ወረርሽኝ ሲገባ ምን ይሠራል? በአሁኑ ሰዓት በሽታው ምኖ ምኖ መነችም። ይህ ዝሙት ያሉት እኮ ትክክል እኮ ነው። ዝሙት ሆቴሎቹ ኮሜዲቲ ሸቀጥ አደረጉት እና ትንሽ ሰብአዊ ጉዳይ የሚጋፋ ስለሆነ እኛ ኢትዮጵያውያን የራሳችን የጥምቀት ባህል ዞ ሚወሩባት ሚለው ቢከበር አይሻልም ወይ? እሱን ብናጎለብቱ አይሻልም ወይ? ቱሪስቶቹስ ይህን ባህላችን ለማየት ሀገራችን ቢጎበኙ አይሻልም ወይ? እና ይህን ጉዳይ እስኪ ሰፋ አድርጋችሁ ለማየት ሞክሩ። እናመሰግናለን። ዘሩባቤ ነው። አስተያየት የላካችሁልንን አድማጮቻችን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ዝግጅታችንን አጋምሰናል። አሁን የካቲት የጥቁሮች ታሪክ የሚወሳበት ወር አጠር ያለ ዝግጅት አለን። ይህ የያዝነው የአውሮፓውያኑ ወር ፌብርዋሪ እዚህ ዩናይትድ ስቴትስ የአፍሪካውያን አሜሪካውያን ታሪክ የሚወሳበት ነው። ዛሬ በ1960ዎቹ ዓመታት በዓለም ደረጃ ከፍተኛ ተወዳጅነትን አትርፎ የነበረውን የዜማ ደራሲ ገጣሚና ድምፃዊ ሳም ኩክን ባጭሩ እናስተዋወቃቸዋለን። Don't know ሳም ኩክ የሶል እና ፖፕ ሙዚቃ ስልቶችን በማቀናበር እንደ ዩ ሴንድ ሚ ቼን ጋንግ እና ሳድ ሙድ በተሰኙ ዜማዎቹ በስፋት ያስተዋወቀ የሙዚቃ ባለሙያ ነበር። ሳም ኩክ እንደ አውሮፓውያን ዘመን አቆጣጠር በ1931 የተወለደው ክላርክስዴል ሚሲሲፒ ሲሆን ያደገው ቺካጎ ውስጥ ነው። ኋላም ሶል ስቲረርስ ከተባሉ የመንፈሳዊ ሙዚቃ ቡድን አባላት ጋር አዚሟል። ወደ ዓለማዊው የሙዚቃ ጓዶች ገብቶ ዩ ሴንድ ሚ፣ ወንደርፉል ወርልድ፣ ቼንጋንግ ና ትዊስት ኢን ዘ ናይት ዌይ የተሰኙትን ድንቅ ስልቶች አቀንቅኗል። የሳምኩክ ሙዚቃ አፍቃሪዎች በወቅቱ ጥቁሮች ብቻ ሳይሆኑ በእኩል ነጮችም ጭምር እንደነበሩ ይዘገባል። ሳም ኩክ በተወለደ በ33 ዓመቱ በ1964 ዓ ም በሞት ቢለይም አሁን ድረስ ዜማዎቹ እንደ ተወደዱለት ናቸው። ትዊስት እንደናየተ ወይ እንዲሁም ወንደርፉል ወርልድ ከብዙዎቹ ጥቂቶቹ ናቸው። ወንደርፉል ወርልድ አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ በ22ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የረቡዕ ምሽት መደበኛ ስርጭት ነው። ተከታዩ አጠር ያለ የአሜሪካና ሕዝቧ ዘገባ ይሆናል። በቅርቡ በተካሄደ የኒውዮርክ የፋሽን ሳምንት ላይ በርካታ የፋሽን ዲዛይነሮች አጋጣሚውን ተጠቅመው በሚሰፏቸው ልብሶች አማካይነት የፖለቲካ አመለካከታቸውንም አንጸባርቀዋል። ኢንዶኔዥያዊቱ ፋሽን በፈጠራ አሳማሪ አኒሳ ናስባሁም የመጣሁበትን ባህሌን፣ መሰረቴን ጠብቄ መገኘቴ በራሱ የአቋም መግለጫ ነው ትላለች። ከኒውዮርክ ቲናትራን ያጠናቀረችውን አጥር ያለ ዘገባ ቆንጂት ለዛሬ አሜሪካና ሕዝቧ ይዘዋለች። በኋለኛው ማለት በቅርብ ቀኑ የኒውዮርክ የፋሽን ሳምንት የቀረቡት ፋሽኖች ድምቅ ያሉ ነበሩ። ከዚያም በላይ ግን ጠንከር ብሎ የታየው ያንጸባረቋቸው የፖለቲካ መግለጫዎች ነበሩ። በፋሽን ትርኢቱ ላይ ሞዴሎቹ ከላይ የሚለበሱ ድምቅ ቀይ ልብሶችን ለብሰዋል፣ ባርኔጣዎችንም አድርገዋል። የዶናልድ ትራምፕ ደጋፊዎች ላይ ይታዩ እንደነበሩት ካናቴራዎችና ኮፍያዎች ቀይ እንዲሆን በማለት ነው። የሚለየው የእነዚህኞቹ ልብሱና ኮፍያዎቹ ላይ የተጻፈው ሜክ አሜሪካ ኒውዮርክ፣ አሜሪካን እንደ ኒውዮርክ እናድርጋት የሚል መሆኑ ነው። ኒውዮርክ ከተለያዩ የዓለም አካባቢዎች በሆነ ህዝብ ስብጥር ያማረች ነችና ይላሉ። ናሂማ ካን በኒውዮርኩ የፋሽን ሳምንት ስራዎቻቸውን ካሳዩት መካከል አንዱ ነበር። Fashion industry is run by people from different parts of the world. የልብስ ፋሽን ጥበብ ላይ ከተለያዩ የዓለማችን ሀገራት የመጡ ባለሙያዎች የፈጠራ አሻራዎቻችንን አሻራዎቻቸውን ነው እየተመለከትን ያለ ነው። አብሮነታችን ለአዲስ ፈጠራዎቻችን ዋና መሰረት ነው። ህንዳዊው የፋሽን ዲዛይነር ናሂም ሃን በቅርቡ ፕሬዝደንት ዶናልድ ትራምፕ በወጡት የጉዞ እገዳው ላይ ተቃውሞውን አሰምቷል። በተለይ ከተወሰኑ ሀገራት የመጡ ማህበረሰብ ላይ ያተኮረ ሲሆን መቀበል ያስቸግራል። ምክንያቱም ሁላችንም እንደምናውቀው ይህ የዩናይትድ ስቴትስ ህገ መንግሥት ላይ የተቀመጠ ህግ አልነበረም። ሌላዋ ዲዛይነር አኒሳ ሀሳባውን በእስልምና እምነት ተከታይ ህዝብ ብዛት አንደኛ የሆነችው የኢንዶኔዥያ ሰው ነች። የኖረችበትን የምታውቀውን የራሷ የሆነውን ነው ፋሽን ማሳያው መድረክ ላይ ያቀረበችው ችው ሁሉንም ሞዴሎቿን ሂጃብ አከናንባ ነበር ያሰለፈቻቸው። ቡቃንፐ ጃት ሂጃብ ለእኔ መታወቂያዬ፣ ራሴ መገለጫዬ ነው። ሀሳብዋን በፋሽን ትርኢቷ የውጭ ሀገር ሰዎች ወይም እንደ ሻንታል ካመርማን ያሉ የውጭ ሀገር ሰዎች ልጆችን ስራዎቿን አልብሳ አሳይታለች። ሻንታል ካመርማን። እኔ በአንድ በኩል ስዊስ በአንድ በኩል ጊኒያዊ ነኝ። አባቴ ስዊስ፣ እናቴ የምዕራብ አፍሪካ ጊኒ ሰዎች ናቸው ማለቴ ነው። አሜሪካ በውጭ ሀገር ሰዎች ብር የተገነባች ሀገር ነች። ስለዚህ በእውነትም አኒያሳ እንደገና በስራዎቿ አቋሟን በመግለጿ ታላቅ ሰው ነች ባይ ነኝ። ለብዙዎች ዲዛይነሮችም በዚህ የአሁኑ የፋሽን ትርኢት ከሁሉም በላይ ሊያንጸባርቁት የወደዱት መልእክት ሁሉን አቀፍ ነበር። ዝግጅታችን ይቀጥላል። ተከታዩ ዲሞክራሲ በተግባር ነው። በወቅታዊ ጉዳይ ላይ ያተኮረው ውይይት ነው። ተከታዩ ባለፈው ሳምንት ሙሉውን ማቅረብ ሳንችል በመቅረታችን በድጋሚ የቀረበ ነው። ትንታኔ ሦስቱ የመንግሥት አስተዳደር ዋልታዎች በመንግሥት አስተዳደር የሥልጣን ክፍፍል ቁጥጥርና ሚዛን በዩናይትድ ስቴትስን መሰል ዲሞክራሲያዊ ስርዓት ውስጥ የሶስቱ የመንግስት አስተዳደር ቅርንጫፎች ምንነትና ሚና ዙሪያ የተጀመረ ልዩ ትንታኔ ቅንብር ነው አሁን የሚቀርበው። ትንታኔውን የሚሰጡን ዶክተር ብሩክ ኃይሉ በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። አሉላ ከበደ ነው ያወያያቸው። የተከታዩ ውይይቱን የመጨረሻ ክፍል በቀደመ ፕሮግራሙ መገባደጃ ላይ ባነሳው ጥያቄ ይሆናል የሚጀምረው። ዶክተር ብሩክ ይሄ ህግ ተርጓሚው ጠቅላይ ፍርድ ቤቱን የሚቆጣጠረው ክፍል ትልቅ ውሳኔ የሚሰጠውን ያህል በፕሬዚዳንት የሚሰየም ነው የምናወራው፣ በህዝብ ድምፅ ብለዋል ቀደም ብሎ። ሁለቱ ምክር ቤቶች ውስጥ የሚመረጡት ወይም የሚያገለግሉት የምክር ቤት አባላት ሁለቱን ምክር ቤት የሚቆጣጠሩት በምርጫ ነው የሚመጡት። ፕሬዚዳንቱ በምርጫ ተፎካክረው ነው እንደሌላ ሀገር በፓርላማ የሚሰየሙ ስላልሆኑ ሁለቱን መቆጣጠር ሲችሉ ከቀናቸው፣ ሶስተኛውን የመሰየም እድል ስላላቸው፣ ፕሬዚዳንቱ ክፍተት ሲኖር እንዳሁኑ ፕሬዚዳንት ትራምፕ እንዳደረጉት እጩ አቅርበዋል መሰየም ሲችሉ በእርግጥም ሶስቱንም ተቆጣጠሩ የሚባለው ሁኔታ ይፈጠራልና የሕግ ተርጓሚው ክፍል ተጽዕኖ ምንም እንኳን ነጻ እንዲሆን ቢጠበቅም፣ ፖለቲካ ዘመን መሆናቸው ይለያልና የፕሬዝዳንቱ ምርጫ ላይም ትልቅ ተጽዕኖ ያሳድራልና ያን ለመምረጥ የሚደረገው ፉክክር ትክክል በጣም ቁስ ጥያቄ ነው። ምንድነው እንግዲህ የሆነው? የአሜሪካ ከፍተኛ ፍርድ ቤት ዘጠኝ አባላት አሉት፣ ማጆሪቲ እንዲኖር ነው በማለት ነው። ጀንዋሪ ላይ ሁለት ሺህ አስራ ስድስት አሶሺየት ጀስትስ ማለት ተባባሪ ጀስትስ አንቶኒን ስካሊያ እንደምታስታውሰው ከዚህ ዓለም በሞት አለፉ። ያ እንግዲህ ክፍተት ፈጠረ። ያ ቦታ መሞላት አለ። እንግዲህ አንቶኒዮ ስካሊያ ኖሚኔትድ ሆነው በማቅራቢነት የተሾሙት በፕሬዚደንት ሮናልድ ሬገን ኮንሰርቫቲቭ እና በጣም አቅራቢ ወደ ቀኝ የሆኑ ሰው ናቸው። እሳቸው ሲሞቱ ስምንት አባላት ይቀራሉ። ኖሚኔት የማድረግ ኃላፊነቱ የማን ነው? በወቅቱ ያለው ፕሬዚደንት ነው። በወቅቱ የነበረው ፕሬዚደንት ማን ነው? ፕሬዚደንት ባራክ ኦባማ ናቸው። ፕሬዚደንት ባራክ ኦባማ እንደምናስታውሰው በጣም ጊዜ ተይተው ወስደው በሁለቱም አቅጣጫ ተቀባይነት ያላቸው በጣም ሊበራል ናቸው የሚባሉ ሳይሆኑ ለየት ያሉ ሰው አቅርበው ነበር። እንደምናስታውሰው ግን ይህንን እንደ ጉዳይ ብለው ሪፐብሊካኖቹ ሊያዩትም አልቻሉ። ለምን ህግ አውጭውን ሊቆጣጠሩት እነሱ ስለነበሩ ነው። እና ይው አስር ወር ሆነ እነሱ እንድነበር እቅዳቸው፣ ምርጫው ኖቬምበር ሁለት ሺ ሰላሳ ስድስት ላይ ጠብቀን፣ አስራ አንድ አስር ወር ጠብቀን፣ ምርጫው ውጤት አይተን፣ እኛ ካሸነፍን የእኛ መብት ነው በሚል ነው። እንሆ ፕሬዚደንት ትራምፕ ተመረጡ ሪፐብሊካንን ወክለው በዛ መሰረት እንግዲህ አሁን ሚል ጋርላሃን ይባሉ እንደምሰይመው ወደ መሾሙም ሂደት ፕሮሰስ ተጀምሯል ማለት ነው። ዶክተር ብሩክ ወደ ኋላ የምንመለስ እንግዲህ ይሄ ዛሬ ያለውን ምናልባትም የሚቀጥሉትን ወራት ከፍተኛ ፍትጊያ በምክር ቤት የሁለት ፓርቲ አባላት መካከል የሚጠብቅ ይመስላል። የሪፐብሊካኑ ፓርቲ አባላት ከፍተኛ ድጋፍ አሰምተዋል። በዲሞክራቱ ተቃውሞ ያሰሙና እንገፋበታለን ያለ አሉና ባለፈው ፕሮግራማችን እንዳስታወቁት በታሪክ የፈረንሳዩ የፍልስፍናና የሕግ ሰው የፈነጠቁት ሀሳብ ወደ ኋላ ሲሄድ በአርስቶትል ዘመን የተነሳ ጭብጥ ጋራ ይዛመዳል። ይሁንና በዩናይት ስቴትስ ታላላቅ አባቶች ወይም የቀድሞ አባቶች የሚባሉት የአሜሪካ ፕሬዚዳንቶች አንደኛው ጎልቶ ይታወቃሉ። በዚህ ሕገ መንግስታዊ ድንጋጌ የታቀፈውን ይህን ሀሳብ በማራመድ ጄምስ ማዲሰን ማዲሰን እነኚህ ሀሳቦች ያን ያህል ጊዜ የጠገቡ እንደመሆናቸው አርቆ አስተዋዮች አርቆ ተመልካቾች ያፈለቋቸው ቢሆኑ እንዴት ነው በዚህ ዘመንና ጊዜ ሊሰሩ የቻሉት? ዲሞክራሲ በሂደት ውስጥ የሚታለፍ የሚለወጥ ከሰዎች አናኗርና ባህል ጋር የሚቀያየር እንደመሆኑ እንዴት ነው ዛሬም ሊሰሩ የቻሉት? ይሄ ነው እንግዲህ አሜሪካ በጣም የሚደንቀው። በነገራችን ላይ ከዓለም በጣም እጥር ምጥን ያለች አጭር፣ ጥቂት ብቻ አንቀጾች ያዘች ህገ መንግስት ነው አሜሪካ። የጀርመንን ብንወስድ መጽሐፍ ያህላል፣ ስንት መቶ ገልጽ ነው ፈረንሳይም እንደዛው ነው። እንግሊዝም አንሬትን ከስተመሪ ሎ ቢሆንም ያን ያህል ትልቅ ነው። ግን ሊቪንግ ኮንስቲቱሽን ይሉታል። የሚተነፍስ ሳምባ ያለው ህገያው የሆነ ያው ትክክል ህያው የሆነ ህገ መንግስት ነው። የሀገር የሚመካበትም በዛ ነው። እና ይገርመሃል ይህን አቅደው የህጉን መሰረት ዋገሩን መሰረቱን ሲጥሉ ይኸው እስካሁን ድረስ ከሞላ ጎደል በዛ ማዕቀፍ ስር ነው አታሉላ ይሄ ህብረተሰብ የሚንቀሳቀሰው ይሄን ካልኩ በኋላ አንድ ታሪካዊ ላጋራ ፈልጋል። እንግዲህ እነ ማዲሰን፣ እነ ቶማስ ጀፈርሰን፣ እነ ቤን ፍራንክሊን ሁሉም ሲንቀሳቀሱ ጆርጅ ዋሽንግተን መሪያቸው ናቸው። ሌሎቹም ምንድን ነው መርሳት የለብን ያችኛው አሜሪካ ማለት በአስራ ሰባት ሰማንያ ዘጠኝ ህገ መንግስት ይዛ የተወለደችው ነጻነቷ ግን አስራ ሰባት ሰባት ስድስት የሆነችው ሀገር የህገ መንግስቱ ሲቀረጽ ለማን ነው እንኳን የሚለውን አነሳ። የህገ መንግስት ሲቀረጽ ሴቶችን ያቀፍ አልነበረም አታሉ። አንደኛ ሴቶችን መብት የሚያከብር አልነበረም፣ ለወንድ ብቻ ነው። ለወንድ ብቻ ሆኖ ደግሞ እንደገና ድምጽ ለመስጠትና ድምፅን ለመሸከምና ኃላፊነት ሙሉ ዜጋ ነጭ መሆን አለበት። ሁለተኛ ሶስተኛ፣ የተወሰነ ንብረት ማፈራር ሳይቶ መሆን አለበት ድምፅ የሚሰጠው። ሶስተኛ እድሜው ከፍ ያለ ነው። እንደ አሁን አስራ ስምንት አይደለም። ድምጽ የሚሰጠበት እድሜ እኩሌታ ሰላሳ በላይ ይሄዳል። እንደገና ደግሞ በባርነት ስር የወደቁትን ወገኖች ያን አይመለከትም እና ሊሚትድ ነው የነበረ ነው ግን እዛ ላይ ተመስርተው እያሰፉት በአሜንድመንት እያሰፉት እያሰፉት እያሰፉት ነው፣ በየጊዜው በሚወጡ የህግ ማሻሻያዎች ትክክል። ስሌቨሪን የሚያፈረሱት ሴቶችን መብት የመጣው በአሜንድመንት ነው። ብዙ ብዙ ነገሮች አሉ። የራሱን የቻለ እሱ እና ህያውነቱ ሳምባ ያለው የሚተነፍስ መሆኑ አሁንም ችግሮች ሲመጡ ተደጋግሞ መጥተው በደንብ ተከራክረውበት መታመን ላይ ከደረሰ አመንድድ እና መስተካከል ማይደረግበት ምክንያት የለም። እንግዲህ ይህንን ካልኩኝ አሁን ለምሳሌ ምንድን ነው እነሱ ጥረታቸው፣ የአሜሪካ አባቶች እነ ማዲሰን ስልጣን በአንድ ሰው እጅና ወይም ግሩፕ ወይ ቡድን ለውጭ መውደቅ የለበትም። ስለዚህ ምን እናደርግ፣ እንቆጣጠረው፣ እንቆጣጠሩ። እንዴት ነው የምናደረገው? ከተለያየ አቅጣጫ ሶስቱን ብራንቾች አንዱ ሁለቱን ሁለቱ አንዱ አንዱ ሁለቱ ሁለቱ አንዱ ስልጣን አላቸው። በተሰጣቸው ስልጣን እንዲሰሩ ብሎ ጥስ አልባ ነገር ግን ጠርሳላቸው እና ከተፈቀደላቸው በላይ እንዳይሄዱና እንዳይጎዱ ለማድረግ ደግሞ ሁለቱ ደግሞ እሱ የሚቆጣጠርበት መካኒዝም አላቸው። አሁን ለምሳሌ ወደ ከፍተኛ ፍርድ ቤት ምርጫ እንምጣ። አንቶኒ ስካሊያ ሞቱ። መተኪያው ላይ እንግዲህ መሰየምና ኖሚኔት የማድረግ መብት አለው ኮንግረስ ስለሆነ ሪፐብሊካኖቹ ደግሞ በወቅቱ ኦባማ ሁለተኛው ተርም ላይ ጠርቀም ያለው ወንበር ስለያዙ ምንድን ነው ያደረጉት? የፖለቲካ ጨዋታ ነው የተጫወቱት ግን ህጉ ይፈቅድላቸው ትንሽ እንደው ጉሽሚያ ቢኖረውም ህጉ ይፈቅድላቸዋል። ምክንያቱም ዴሞክራቶችም እኮ በተራቸው በዛ ሁኔታው ሲወጡ ገፋ ማያደርጉበት ምክንያት የለም። እና ገፍተ ገፍቶ እዚህ ደርሰዋል። አሁን እንግዲህ እኚ ሰው እየተሰየማሉ። ሲሰየሙ ምንድን ነው ወደ ሴኔት ነው የሚመጣው። ሴኔት ላይ ይፈተሻሉ፣ በዝርዝር የህይወት ታሪካቸው እስከነግብር አከፋፈላቸው፣ የግል ጠባያቸው በሙሉ ይታያል። ይህን ሲደረግ እንግዲህ በአሜሪካ በህገ መንግስት የሚወሰነው ውሳኔ የሚደረገው ምንድን ነው የሚባለው ይሄ ሲምፕል ማጆሪቲ ማለት ሀምሳ በመቶ ሲደመር አንድ ሳይሆን በሱፐር ማጆሪቲ ነው መሆን ያለበት። ሱፐር ማጆሪቲ ማለት ስልሳ ከመቶ ሴናተሮች ስልሳ ድምፅ ድጋፍ መጋኝ ማግኘት አለበት ማለት ነው። እንግዲህ ስልሳ ቁጥሩ ይሏወጣል ምንድን ነው ሶስት አምስተኛ ማለት ሶስት አምስተኛ የአንድ መቶ ስልሳ ነው የሚሆነው በዛ ነው የሚሰላው። አሁን እንግዲህ ሪፐብሊካኖች ስልሳ ድምፅ የላቸውም። የሪፐብሊካን ፓርቲ ሀምሳ ሁለት ሴናተር ብቻ ነው ያላቸው። ዲሞክራቶቹ አርባ ስድስት ነው ያላቸው፣ ሁለት ኢንዲፐንደንቶች ናቸው። ስምንት ሰው ይጎልባቸዋል። ስምንት ሰው የሚጎል ከሆነ ስምንቱ ከዲሞክራት ማግኘት አለባቸው ወይ ሁለቱ ኢንዲፐንደንት መሆን አለባቸው። ያን ስለማያገኙ አሁን ሎስክስታው ዳርዳር ነው እንደሚባለው። ምንድን ነው አሁን ዶናልድ ትራምፕ የደጋገፉት በሰጡት መግለጫ እና ደግሞ የሴኔት ሪፐብሊካን መሪዎች የሚሉት ምንድን ነው? አይ እኛ በዚህ ሁኔታ የዴሞክራቶችን ድጋፍ ማናገኝ ከሆነ ኒውክሊያር ኦፕሽን እንግዲህ፣ ኒውክሊያር ኦፕሽን ምንድን ነው ስንል የአንድን የሴኔት ፕሮሲጀር ሀምሳ አንድ ድምፅ ለዛ ለእጩ ለእኚ ለቀረቡ ለከፍተኛ ፍርድ ቤት ሚል ለሳቸው ሀምሳ አንድ ቦት ከተገኘ በቃ ይጸድቃሉ ማለት ነው እና በኒውክሊያር ኦፕሽን እንጠቀማለን በሚል ዝግጅት እየተደረገ ነው። በአጭሩ ለማስረዳት እንደሞከርኩትም እንግዲህ ከዛሬ ጀምሮ የምንጠብቀውም ይህን አይነት አካሄድ ይመስላል። መልካም አይነተኛ የሚሰኙ ለውጦች የሚታዩበት የፕሬዚዳንት ዶናልድ ትራምፕ አስተዳደር በሀገር ውስጥ ብቻ ሳይገደብ በዓለም አቀፍ ደረጃ እጅግ የጎሉ የሚባሉ አይነተኛ ሁኔታዎችን የሚከስት በመሆን ዶክተር ብሩክ በመንግስት አስተዳደር የስልጣን ክፍፍል ቁጥጥርና ሚዛን በተሰኘው ርዕስ ስር የዩናይት ስቴትስን ሕገ መንግስት የተመለከተውን አንኳር ጭብጥ አስመልክቶ ለሰጡን ተከታታይ ሰፊ ሙያዊ ማብራሪያ አመሰግናለሁ። ቀደም ብዬ በጠቋቀስኳቸውና ሌሎች ርዕሶች መልሰን ፈጥነ እንደምናገኘው ተስፋ አደርጋለሁ። ለአሁኑ ጊዜ ይስጥልኝ። እኔም አመሰግናለሁ አቶ አሎላ ለተሰጠኝ ድል ዝግጅታችን ይቀጥላል። አድማጮች፣ የመጨረሻው መደበኛ ዝግጅት ላይ ደርሰናል። ሴቶችና ቤተሰብ ዲኮ ጂብሪል የተባሉ ሶማሊያዊት አሜሪካዊት ስደተኛ በዩናይትድ ስቴትስ ቦስተን ከተማ ለራክስ በሪ ወረዳ ምክር ቤት አባልነት ሊወዳደሩ በእጩነት ቀርበዋል። ካሸነፉ ቦስተን ከተማ ውስጥ ለሕዝብ ተመራጭነት የበቁ የመጀመሪያ ሙስሊም የውጭ ሀገር ሰው ይሆናሉ ማለት ነው። የቪኦኤው የሶማልኛ አገልግሎት ባልደረባ ሀሩን ማሩፍ ያጠናቀረውን ዘገባ ቆንጅታየ ለምሽቱ ሴቶችና ቤተሰብ ዝግጅት ይዘዋለች። በልጅነት ወደ ዩናይትድ ስቴትስ በስደት የመጡት ሶማሊያዊት አሜሪካዊት ዲኮ ጂብሪል ለዩናይትድ ስቴትስ ማሳቹሴትስ ክፍለ ሀገር ቦስተን ከተማ ምክር ቤት አባልነት እጩነታቸውን ከሁለት ሳምንታት በፊት ይፋ ካደረጉበት ጊዜ ጀምሮ ከማህበረሰቡ ዘንድ ጥሩ ድጋፍ እያገኙ መሆናቸውን ነው የሚናገሩት። በዚህ የአውሮፓውያን 2017 ዓ ም ወደ ኋላው ላይ በሚካሄደው የከተማው ምክር ቤት ምርጫ ካሸነፉ ዲኮ በቦስተን ሮክስበሪ ወረዳ ለመመረጥ የመጀመሪያ የውጭ ሀገር ተወላጅ ሙስሊም አሜሪካዊ ይሆናሉ። ዲኮ ጅብሪል እጩነታቸውን ይፋ ያደረጉት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሶማሊያን ጨምሮ ከሰባት የሚበዛው ሕዝባቸው ሙስሊም ከሆኑ ሀገሮች በጊዜያዊነት ስደተኞች እንዳይመጡ የሚከለክለውንና በአሁኑ ጊዜም በፍርድ ቤት ታግዶ ያለውን የጉዞ ትዕዛዝ ባወጡ በአምስት ቀናቸው ነው። ዲኮ ጅብሪል ታዲያ የሚወዳደሩት የከተማዋ ምክር ቤት አባላት አንደኛው ለቦስተን ከንቲባነት ሊወዳደሩ የለቀቁትን መቀመጫ ለመያዝ ነው። ታዲያ ከማህበረሰቡ ትልቅ ድጋፍ፣ የገንዘብ ስጦታም ጭምር ማግኘታቸውን ይገልጻሉ። እጩዋ በአሁኑ ጊዜ በጥሩ ሁኔታ እየተራመደ ነው። ብዙ ሰዎች አስተያየታቸውን ይሰጡኛል በዘመቻዬ ሊረዱኝ የቀረቡኝም አሉ። በብሔራዊ ደረጃ እየሆነ ባለው ነገር በማዘን ለእኔ ዘመቻ አዎንታዊ ምላሽ እየሰጡኝ ነው። አሁን አንቺ እንድትወኪን ይገባል ይሉኛል። በአሁኑ ጊዜ ተግባራዊ እንዳይሆን በፍርድ ቤት የታገደው የፕሬዝደንት ትራምፕ የጉዞ እገዳ ትዕዛዝ የፈጠረው ቀውስ ለሳቸው በተሰጠው ድጋፍ ላይ ምን አንደምታ እንዳለው ያደናቅፋቸውስ እንደሆን ተጠይቀው ነበር። ዲኮ ጅብሪል፣ አያደናቅፈኝም ብዬ ተስፋ አደርጋለሁ። መገናኛ ብዙኃኑ ይቺ ለቦስተን ከተማ ምክር ቤት የምትወዳደረው የቀድሞ ስደተኛ ሙስሊም ማን ትሆን ብሎ ለማወቅ ስለሚፈልግ ይከታተላል። እስካሁን አንድም የእስልምና እምነት ተከታይ ለቦስተን ከተማ ተመራጭ ባለስልጣን ተወዳድሮ ስለማያውቅ ነው። አንዳንድ በበጎ ፈቃደኝነት ለመርዳት እንስራ ያሉኝ ሰዎች አሉ። እስካሁን ለምረጡኝ ዘመቻዬ አንድ ሺ አንድ መቶ ዶላር ተዋጥቶልኛል። መጠኑ ይብዛ የሚነስም በእኔ ዘመቻ አምኖበት አስቦበት ድጋፍ ማድረጉ ደስ ብሎኛል። ዲኮ ጅብሪል ወደ ዩናይትድ ስቴትስ የመጡት እንደ አውሮፓውያን አቆጣጠር በ1991 ዓ.ም የ12 ዓመት ታዳጊ ሳሉ ነው። ሞቃዲሾ ትምህርት ቤት የሰባተኛ ክፍል ተማሪ ነበሩ። የሶማሊያ የእርስ በርስ ጦርነት ከተጀመረ ያኔ ሰባት ወሩ ነበር። ወላጆቻቸው ይዘዋቸው ከሀገር ተሰደዱ። ብዙም ሳይቆይ የሶማሊያው መንግስት ተንኮታኮተ። ብዙ ዘመዶቼ በጦርነቱ አልቀዋል ይላሉ ዲኮ ጅብሪል። ታዲያ ዲኮ ቦስተን መኖር ከጀመሩበት ጊዜ አንስተው በማህበረሰባቸው ንቁ ተሳትፎ ያደርጋሉ፣ ለስደተኞች ይሟገታሉ፣ ከአካባቢው የህግ አስከባሪ ክፍሎች ጋር ይሰራሉ፣ በማህበረሰባዊ ግንኙነቶች ስብሰባዎችም ይካፈላሉ። ዲኮ ከሁለት ዓመታት በፊት ዋሽንግተን ዲሲ ውስጥ ኃይል ተጠቃሚ ጽንፈኝነትን በተመለከተ በዋይት ሀውስ በተካሄደ ጉባኤ ላይ የቦስተንን ማህበረሰብ ወክለው ተካፍለዋል። በጉባኤው ላይ ከቀድሞው ምክትል ፕሬዝደንት ጆ ባይደን ጎን ነበር የተቀመጡት። ቦስተን ውስጥ ውድ ያልሆኑ በአቅም የሚገኙ መኖሪያ ቤቶች መስፋፋት እንዳለባቸው የሚሟገቱት ዲኮ የእሳቸው የምረጡኝ ዘመቻ የተለያዩ የቦስተን ማህበረሰቦችን እንደ ድልድይ ሆኖ እንደሚያገናኝ ነው የሚሰማቸው። በዲሞክራቲክ ፓርቲው አባልነት የሚወዳደሩት ዲኮ ጅብሪል ከተለያዩ ማህበረሰቦች ጠቀም ያለ ድጋፍ እንደሚያገኙ ተስፋ ያደርጋሉ። ፕሬዝደንት ዶናልድ ትራምፕ የጣሉት የጉዞ እገዳ ከአሜሪካ እሴቶች ውጪ ነው ብለው ዲኮ ያማርራሉ። I think the travel ban is an American. It's not the, you know, uh, what we believe or what our value is. ከእኛ እምነት ከእኛ እሴት ውጭ የሆነ ነገር ነው። አሁን ህዝቡ ምን እየሆነ እንደሆነ ለማወቅ መጤዎች የአሜሪካ አካል መሆናቸውን ለማስረዳት መጣሩ አይቀርም። ይቺ ታላቅ አገር የተገነባቸው እንደኔ ባሉ መጤዎች ነው በ1991 ዓ ም እኔ እድል አግኝቼ እዚህ መጣው። ሌሎችም ለመምጣት እድሉን ማግኘት አለባቸው የፈለጉትም ከተማ መኖር መቻል አለባቸው ይላሉ ሶማሊያዊቱ አሜሪካዊት። ፕሬዝደንት ዶናልድ ትራምፕ የጉዞ እገዳውን ያወጡት ለዩናይትድ ስቴትስ ደህንነት በማሰብ መሆኑን ነው የሚናገሩት። የጉዞ እገዳቸው ውስጥ ቁልፍ የሆነውን የፌዴራል ፍርድ ቤት ስላገደባቸው አዲስ አስፈጻሚ ትዕዛዝ በቅርቡ እንደሚያወጡ አስታውቀዋል። ፕሬዚደንቱ ትራምፕ በምረጡኝ ዘመቻቸው ወቅት ዩናይትድ ስቴትስ በተለይም ሚኒሶታ ክፍለ ሀገር ስለሚኖሩ ሶማሊያውያን በተደጋጋሚ ንቀት ያዘለ ንግግር ሲናገሩ ይሰሙ ነበር። ፕሬዝደንታዊ ምርጫው ጥቂት ቀናት ሲቀሩት ሚስተር ትራምፕ ሚኒሶታ ብዙ ሺህ የውጭ ሀገር ሰው ተቀብላ ስቃያዋን አይታለች ከጥፋት በስተቀር ደግሞ ምንም አልፈየዱላትም ማለታቸው ይታወሳል። ሚኒሶታ የሚኖሩ የሶማሊያ ማህበረሰብ አባላት ግን የመጀመሪያዋ ሶማሊያዊት አሜሪካዊት ኢልሃን ኦማር ለክፍለ ሀገሩ የህዝብ ተወካይ ምክር ቤት አባልነት ለመምረጥ በመብቃታቸው እጅጉን ተደስተዋል። የቦስተኗ እጩ ዲኮ ጅብሪል ሶማሊያዊት አሜሪካዊቱን የሚኒሶታዋን ኢልሃን ኦማርንና የሚኒያፖሊስ ከተማ ምክር ቤት አባሉን አብዲ ዋርሳሜን ለዚህ መብቃታቸውና የተዋጣ ዘመቻ ማካሄዳቸው የተቀሩትን ወደ ፖለቲካ ዓለም ለመግባት የሚፈልጉ የሶማሌ ማህበረሰብ አባላት የሚያበረታታ ነው ይላሉ። የተዋጣ ስራ እየሰሩ ነው። በአጠቃላይ የሶማሌ ማህበረሰብ ጥሩ ስራ እየሰራ ነው። ሚኒያፖሊስ ያለው የሶማሌ ማህበረሰብ ከሁሉም ትልቁ መሆኑን ሰዎች ይናገራሉ። ማህበረሰቡ ብዙ ነገር አከናውኗል። ሌሎቹም ከተሞች ያሉት ይህን አርአያ እንዲከተሉ አበረታታለሁ። ለመመረጥ የሚሆን በአጠቃላይ ተሳትፎ ለማድረግ በንግድ ስራም ለምሳሌ ያህል የሚኒሶታ የሶማሌ ሞል ይጠቀሳል። እንዲበረቱ ጥሪ ያደርጋለሁ። የእነሱ ስኬት የሶማሌዎች ብቻ አይደለም፣ የአሜሪካ በጠቅላላ ስኬት ነው ይላሉ ዲኮ ጂብሬል። አንጅ ታየ ለዝግጅቷ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። አፍሪቃ ውስጥ የአፍላቂነት ቴክኖሎጂ እንዲዳብር ለማነሳሳትና የምግብ እጥረትንና መባከንን ለመቀነስ አይሪን በሚል ህጽሮት የሚታወቀው የበይነ ክልሎች የኢኮኖሚ መረብ የምስራቅ አፍሪቃ የያዝነው ዓመት ድኅረ መኸር የቴክኖሎጂ ውድድር እያካሄደ ነው። ውድድሩ እንዲካሄድ የረዳው የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ዩኤስኤአይዲ ሲሆን የማመልከቻው ጥሪ አሁን ክፍት ነው። የተመጣጠነ ምግብና የምግብ ዋስትና ይዘት እንዲሻሻል ከተፈለገ የምግብ እጥረትንና መባከልን መቀነስ ወሳኝ ነው። የተባበሩት መንግስታት የምግብና የእርሻ ድርጅት ሰዎች እንዲመገቡት ከሚመረተው አንድ ሶስተኛው አንድ ነጥብ ሶስት ቢሊዮን ሜትሪክ ቶን ማለት ነው፣ በዓለም ደረጃ በሚደረገው የአቅርቦት ሰንሰለት ጠፍቶ ይቀራል ወይም ይባክናል። ይህ ታዲያ የአነስተኛ ይዞታ አርሶ አደሮችን አምራቾችንና ቸርቻሪዎችን ያካተቱ ከ470 ሚሊዮን በላይ የሚሆኑ ተሳታፊዎችን ገቢ በ15 ከመቶ እንዲቀንስ ያደርጋል። በድህረ መኸር የምግብ አያያዝና የአምራች ኃይልን ለማዳበር የምስራቅ አፍሪቃ ማህበረሰብ አፍላቂዎች የቴክኖሎጂ አስተዋጽኦ እንዲያበረክቱ ውድድሩ ጥሪ ያደርጋል። ውድድሩ ቀዳሚ ቦታ ለያዙት 25 ተሳታፊዎች ያፈለቋቸውን ሀሳቦች አጋር ሊሆኑ ለሚችሉ ተቋማት ለማሳየት እድል ይከፍትላቸዋል። የልማት ሸሪኮችን፣ ለጋሾችን፣ መንግስታትን፣ የገበሬዎችና የነጋዴዎች ማህበርን የመሳሰሉት አጋር ለመሆን በሚችሉት ወገኖች ውስጥ ይካተታሉ። ውድድሩ በመጪው ግንቦት ወር በምስራቅ አፍሪካ የድህረ ምኸር የቴክኖሎጂ ትርኢት ላይ ይካሄዳል። ብልጫ ያገኙት ሶስት ተወዳዳሪዎች ለእህል ዘር የሚሆን ሰላሳ ሺህ ዶላር ተሰጥቷቸው ይከፋፈሉታል ሲንገንታና ሌሎች የእርሻ ንግድ ኮርፖሬሽኖች ናቸው ገንዘቡን ያቀረቡት። የምስራቅ አፍሪካ አባል አገሮች ኬንያ፣ ታንዜኒያ፣ ኡጋንዳ፣ ሩዋንዳና ቡሩንዲ ተወላጆች ሆነው እድሜያቸው ከ18 ዓመት በላይ የሆኑ አፍላቂዎች፣ ተመራማሪዎችና ግለሰቦች በውድድሩ ለመሳተፍ ማመልከቻ ማስገባት ይችላሉ። የማመልከቻ ቅጾችን የውድድር መመሪያዎችንና የሽልማት መረጃዎችን ለማግኘት በውድድሩ ድረገጽ መመልከት ይቻላል። ድረገጹ www young innovators in agribusiness dot com ወይም ደግሞ በyiac at irenkenya dot ካም ኢሜይል በኩል ማመልከቻቸውን ማስገባት ይችላሉ። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ዋና ዓላማ ውስብስብ ለሆኑ የልማት ተግዳሮቶች አፍላቂ መፍትሔ ማግኘት ነው ሲሉ በኬንያና በምስራቅ አፍሪቃ የዩኤስኤአይዲ ተልኮ ስራ አስኪያጅ ካረን ፍሪማን አስገንዝበዋል። የዚህ ዓመቱ የምስራቅ አፍሪቃ የድህረ መኸር ቴክኖሎጂዎች ውድድር ለምስራቅ አፍሪቃ የምግብ ዋስትና የአገር በቀል መፍትሔዎችን ይደግፋል። ይህን ውድድር በመርዳታችንም ኩራት ይሰማናል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። በዚህ ዓመት በከፍተኛ ድርቅ የተጠቃችውና ለሁለት አስርት ዓመታት በዘለቀ ጦርነት ላይ የቆየችው ሶማሊያ አዲስ የፖለቲካ ምዕራፍ ጀምራለች። ፎርማጆ በሚል የቅጽል ስም የሚታወቁት አዲሱ የሀገሪቱ ፕሬዚደንት መሐመድ አብዱላሂ በዛሬው ዕለት ቃለ መሃላ ፈጽመው በትረ ስልጣኑ ተረክበዋል። ደቡብ አፍሪካ ከዓለም አቀፉ የወንጀል ፍርድ ቤት አባልነቷ እንድትወጣ መንግስት ያለውን እቅድ አንድ የሀገሪቱ ፍርድ ቤት ዛሬ ውድቅ አድርጓል። ፍርድ ቤቱ ለውሳኔው የሰጠው ምክንያት መንግስት እቅዱን ከማቅረቡ በፊት ፓርላማውን አለማማከሩ ህገ መንግስታዊነት የለውም የሚል ነው። የደቡብ አፍሪካ መንግስት ይህንኑ ከአይሲሲ ለመውጣት አቅጃለሁ የሚለውን ማሳሰቢያም እንዲሰርዝ ፍርድ ቤቱ ጠይቋል። የማሌዥያ ፖሊስ ከኪም ጆንግ ናም ግድያ ጋር በተያያዘ ከሦስት ተጠርጣሪዎች አንደኛው የሰሜን ኮሪያ ዲፕሎማት መሆኑን ደርሶበታል። ዛሬ ለጥያቄ እንደሚፈለጉም አስታውቋል። ክቡራትና ክቡራን አድማጮች ለዛሬ ረቡዕ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን ክፍሌና ቆንጂት ታየንን አብራችሁን ስላመሻችሁ እናመሰግናለን። ቀጥሎ የትግርኛው ዝግጅት ይቀርባል። በእኛ በኩል